ነጻነት ግንባርና በኢትዮጵያ መንግስት መካከል የተዋቀረው የአባ ገዳዎችና ሽማግሌዎች የእርቅ ሂደት የቴክኒካዊ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑን እና ከሚመለከታቸው አካላት ጋርም ውይይት መደረጉን ገለጸ። ለዝርዝሩ ሙክታር ጀማል። በኦሮሞ ነጻነት ግንባርና መንግስት መካከል ያለውን ውዝግብ ለመፍታት የተቋቋመውን የእርቅ የቴክኒክ ኮሚቴ በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሐመድ እና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ እንዳስታወቁት ኮሚቴው በተለያዩ አቅጣጫዎች በመሰማራት የኦሮሞ ነጻነት ግንባር ሰራዊት ወደ ስልጠና የሚገባበትን ሂደት ውሳኔውን ተግባራዊ ለማድረግ ይንቀሳቀሳል ብለዋል። የኦሮሞ ነጻነት ግንባር ተዋጊዎችም በዚሁ ሂደት ወደ ማዕከል እንደሚሰባሰቡ አቶ በቀለ ተናግረዋል። ይሄ ኃላፊነት እንደተሰጠን ወዲያውኑ ስብሰባ አድርገን እቅዶችን አውጥተናል። በስምንት ቦታዎች የሚሰባሰቡበትና ለተዋጊዎቹ አቀባበል የሚደረግበት ቦታ ተወስኗል። ወደ ካምፕ የሚገቡበት ጊዜም ተወስኗል። በዛ መሰረት በዚህ ውስጥ መሳተፍ ያለባቸው የመንግስት አካላትና ድጋፍ ማድረግ ያለባቸው የመንግስት አካላት ስላሉ ለተግባራዊነቱ መንግስቱ ሙሉ በሙሉ መሳተፍ ስላለበትና ማገዝ ስላለበት ያንን ለመጠየቅ ይሄንን ሰሞን ከመንግስት ጋራ መንግስት አካላትንና ባለስልጣኖችን ለማግኘት አንዳንድ ሙከራዎችን አድርገናል። ሙከራዎቹ ከሞላ ጎደል የተሳኩ ናቸው። የሰላም ሂደቱን ገቢራዊ ለማድረግ የወጣውን እቅድ በአስቸኳይ ለመፈጸም የቴክኒክ ኮሚቴውም ሆነ አባገዳዎች ተግተው እየሰሩ መሆኑን ተነግሯል። ለተፈጻሚነቱም ከሁለቱም ወገኖች አዎንታዊ መልስ እንዳገኙም ነው አቶ በቀለ ገርባና አቶ ጀዋር መሐመድ ለመገናኛ ብዙኃን የተናገሩት። ከኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር ያደረጉት ውይይትም አመርቂ መሆኑንና በሂደቱ ላይ እንደሚደግፏቸው እንዳሳወቋቸው ተናግረዋል። የሰላም ውይይቱ ከተጀመረና የተኩስ አቁም ስምምነት ላይ ከተደረሰ በኋላም ቢሆን የተለያዩ ጥቃቶች እየተፈጸሙና ሰዎች እየሞቱ መሆኑን እየተጠየቁት የኮሚቴው ተወካዮች በተለያዩ ቦታ እውነትም ችግሩ እየተንጸባረቁ መሆኑን ተናግረዋል። አቶ ጀዋርም ይህን መልሰዋል። በተለይ በመንግስት አካባቢ ያለው የአመራር በውጪ ለስራ ስለነበሩ አሁን ወንድ የጠየቃቸውን ነገሮች ለማስፈጸም ትንሽ አስቸጋሪ ነበር። አሁን ግን ወደ ሀገር ቤት ተመልሰው በሙሉ ተሳትፎ ላይ ነው ያሉት። ግጭቶች እንዲቆሙ፣ ችግሮች እንዲፈቱ እየጣርን ነው መፈታትም አለባቸው። ትልቁ ቁም ነገር ለሀገርም ሆነ ለሕዝብ የሚጠቅመው መፋለም ሳይሆን የሀገራችን ልሂቃን፣ የሀገራችን ወጣቶች በመድረክ በመሰባሰብ መወያየት ነው ብለን ነው የምናስበው። ይህ እንግዲህ በሁለቱም ወገን ተቀባይነት አግኝቶ እየሰራንበት ያለ ነው። የሰላም ሂደቱ እንዲሳካ ሁሉም የበኩሉን ኃላፊነት እንዲወጣና የጫካ ጦርነት ብቻ ሳይሆን ከመገናኛ ብዙሃን ጦርነትም ሁለቱም አካል እንዲታቀብም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።